በምዕራብ ጎንደር ዞን በገንደ ውሃ ከተማና ኮኪት በተባለ ቀበሌ የኢትዮጵያ መከላከያ ሰራዊት አባላት ተኩስ ከፍተው በርከት ያሉ ሰዎች መግደላቸውና ማቁሰላቸው ከተሰማ በኋላ በማህበራዊ መገናኛ ዘዴዎች የቁጣና የሀዘን ስሜት ያዘሉ መልእክቶች በስፋት ታይተዋል። አንድ የአካባቢው ነዋሪ ለዲደብሊው እንደተናገሩት ከትናንት በስቲያ ዘጠኝ ሰዎች የተገደሉበትንና 15 ሰዎች የቆሰሉበትን ተኩስ በመቃወም በገንደ ውሃ ከተማ ነዋሪዎች አደባባይ ወጥተዋል። የመከላከያ ሰራዊት አባላት ተኩስ የከፈቱት ሱር የተባለው የግንባታ ኩባንያ ንብረት ናቸው የተባሉ ተሽከርካሪዎች ከአካባቢው መንቀሳቀሳቸውን በተቃወሙ ነዋሪዎች ላይ መሆኑን የአይንማኞቹ ማኞቹ ተናግረዋል። በማህበራዊ ድረገጾች የሟቾች ቁጥር 15 ደርሷል የሚሉ መረጃዎችም ሲዘዋወሩ ታይተዋል። ነገር ግን የቁጥሩን ትክክለኛነት ከአይንማኞች፣ ከሆስፒታል የመረጃ ምንጮች አሊያም ከክልሉ ባለስልጣናት ያረጋግጥ አልተገኘም። መታፈሪያ አስራት በየነ የተባሉ የፌስቡክ ተጠቃሚ የዛ ጦር አዛዦችና በሰላማዊ ተቃውሞ ላይ ተኩስ የከፈቱ ወታደሮች ለህግ ይቅረቡ። በሀገራችን ውስጥ አንዱ የእንጀራ ልጅ ሌላው ልጅ ሊሆን አይችልም መከላከያ የተንሸዋረረ አይኑ ይመርመር ሲሉ ድርጊቱ እንዳስቆጣቸው ገልጸዋል። ጃህ ጆብ ጆቪች የተባሉ ሌላ የፌስቡክ ተጠቃሚ በበኩላቸው የዶክተር አብይ ትልቁ ጠላት መከላከያ ነው ከዚህ በኋላ ዜጎቻችንን አንገልም ብሎ በተናገረ ሳምንት ሳይሞላ ከ15 አምስት ሰው በላይ በአማራ ክልል በመከላከያ ተገድሏል። ገዳይ መከላከያ ሰራዊቶች ተይዘው ለማስተማሪያ ተገቢውን ፍርድ ማግኘት አለባቸው። ፍትህ ለሞቱት የሚል አስተያየት አስፍረዋል። አሁንም አድማጮቻችን የሟቾች ቁጥር በትክክል የተረጋገጠ አይደለም። በማህበራዊ ድረገጾች ግን 15 ነው የሚል መረጃ ሲዘዋወር ታይቷል። እንዲህ በርካቶችን ያስቆጣ እንደዚሁም ያሳዘነው ድርጊት ከመፈጸሙ ቀደም ብሎ የኢትዮጵያ መከላከያ ሰራዊት ሌላ አወዛጋቢ ጉዳይ ገጥሞት ነበር። በትግራይ ክልል ከሚገኙ የጦር ሰፈሮች ወታደራዊ ተሽከርካሪዎች ለማንቀሳቀስ የሞከረው ሰራዊቱ እቅዱ በአካባቢው ነዋሪዎች ተቃውሞ ሳይሳካለት ቀርቷል። በወቅቱ የገጠመውን ተቃውሞ በትዕግስት ያለፈው ጦሩ በአማራ ክልል ወስዶታል የተባለው እርምጃ ግን ትዝብት ላይ ጥሎታል። ትዕዛዙ መለስ የተባሉ የፌስቡክ ተጠቃሚ የመከላከያ መሳሪያ አማራ ላይ ይሰራል፣ ነገር ግን ሽሬ ላይ ይታገታል፣ ወለጋ ላይ ደግሞ ይታገሳል። በጣም ያሳፍራል። ውሃ ቢወቅቱት እንቦጭ። ኢህአዴግ መቼ ነው የሚለወጠው? ደግሞ ይህንን ስል ትግራይ ላይ ወይም ሌላ ቦታ ሰው ይገደል ማለት አይደለም፣ ሁሉንም መታገስ ሁሉንም በእኩልነት ማስተዳደር ማለት ነው የሚል ሀሳባቸውን አካፍለዋል። ብሩክ ሚካኤል የተባሉ ሌላ የፌስቡክ ተጠቃሚ በበኩላቸው አብዛኛው ኢትዮጵያዊ ብሔርተኛ በሱር ኮንስትራክሽን ግጭት ለተገደሉት ሰዎች ተቃውሞውን እያቀረበ ያለው መከላከያው ሽሬ ላይ እንዴት ሳይተኩስ ቀረ የሚል ጥያቄ አንስቶ ነው። እኔ እንደ አንድ እውነተኛ ኢትዮጵያዊ ብሔርተኛ መከላከያው ሽሬ ላይ ባለመተኮሱ አመሰግነዋለሁ ተጨማሪ ሕይወት ከመቅጠፍ ራሱን ስላቀበ መከላከያውን መጠየቅ ካለበት እዛው ስህተት በሰራበት ቦታ እንጂ ወደኋላ ሄዶ ጥሩ የሰራበትን ቦታ ሪፈር አድርጎ እዚህ ከተኮሰ እዛ መተኮስ ነበረበት የሚል የደከመ አመክንዮ የሚከተል ኢትዮጵያዊ ብሔርተኛ በተገኘበት ቢኮረኮም ደስ ይለኛል ሲሉ ሀሳባቸውን አጋርተዋል። የሰሜን ጎንደር ዞን የኮሚኒኬሽን ጽህፈት ቤት በፌስቡክ ገጹ የኢትዮጵያ መከላከያ ሰራዊት ለዜጎች ደህንነት ዋስትና መሆን ሲገባው ለዜጎች ጋት መሆን የለበትም። ሌላ ተልዕኮ ካልኖረ በስተቀር ህዝብ ተወያይቶ መፍትሄ እስኪሰጥ ድረስ እንዴት መታገስ ያቅታል? የሚል አስተያየት አስፍሯል። ጽህፈት ቤቱ ድርጊቱ በጣም ስህተትና አጸያፊ ስለሆነ አዴፓ የሚመራው የክልሉና የፌዴራሉ መንግስት በጋራ በመሆን አጥፊዎችን በአስቸኳይ አጣርቶ ህጋዊ እርምጃ እንዲወስድ እናሳስባለን ሲል ቆንጠጥ ያለ አስተያየት አስፍሯል። ሚሊዮን ኃይለ ሚካኤል በምንም መመዘኛና መስፈርት መከላከያ ምዕራብ ጎንደር ላይ የፈጸመው ድርጊት ተቀባይነት የለውም። በጣም ያማል ያሳዝናልም። ነገር ግን ነገሩን በጣም አሳዛኝ የሚያደርገው አንዳንድ ወዳጆች የንጹሐኑን ሞት ለራሳቸው የፖለቲካ ፍጆታ ሲያውሉ መመልከቱ ነው የአንድ ምስኪን ልጅ ሞትን የፖለቲካን ትርፍ አስልቶ መነገጃ ማድረግ አሳፋሪ ነው። መጀመሪያ ሰብአዊነት ይቅደም፣ ሌላው ሁሉ ከዛ በኋላ የሚመጣ ነው ሲሉ አስተያየታቸውን አስፍረዋል። ሐሰን መሐመድ የተባሉ የፌስቡክ ተጠቃሚ በበኩላቸው መከላከያው የገደለው አማራ ስለሆኑ ነው። አማራው በትክክለኛ ልጆቹ መመራት ካልጀመረ እናም በአማራነቱ ካልተደራጀ የዚህ አይነት ዜና ነገም እንደምንሰማ እርግጠኛ ነኝ። መንግስት ተብዬው ለአማራ ቦታ የለውም የሚል አስተያየት አስፍረዋል። አዴፓ የአማራን ህዝብ ህልውና አስጠብቅ፣ ጥያቄውንም መልስ ወይንም ቦታውን ለአብን ልቀቅ የሚል መፈክር በማህበራዊ ድረገጾች ሲዘዋወር ታይቷል። አብን ማለት በቅርቡ የተመሰረተው የአማራ ብሔራዊ ንቅናቄ የተባለው አዲስ ፓርቲ ነው። ጉዳዩ ከመክረሩ የተነሳ አድማ እንዲደረግ የተላለፉ ጥሪዎች በማህበራዊ ድረገጾች ታይተዋል። መሳፍንት ባዘዘው እምቢተኛው የተባሉ የፌስቡክ ተጠቃሚ በመጪው ሰኞ በትምህርት ማቆም አድማ ይጀመራል የሚል መልእክት አጋርተዋል። መሳፍንት ቀጥለን ወደ ተቀናጀ አመጽ እንገባለን ሲሉም አክለዋል። የተለያዩ የማህበራዊ ድረገጽ ተጠቃሚዎች ከአድማው ሀሳብ ጋር አያይዘው ከሚያሰራጯቸው ጥያቄዎች መካከል መከላከያ ሰራዊት በአስቸኳይ ከአማራ ምድር ለቆ ይውጣ የሚለው ይገኝበታል። የአድማ ሀሳቡ ግን በፌስቡክ መንደር ነቀፋ አላጣውም። የሰው ወንድም ማሙዬ የተባሉ የፌስቡክ ተጠቃሚ አሁንም አክቲቪስቶች ተረጋግቶ ማሰቡ ይቀላል፣ ህዝብን ከድጡ ወደ ማጡ ለመውሰድ የሚተጋ ማንኛውም አካል ከድርጊቱ መቆጠብ ይኖርበታል የሚል መልእክታቸውን በግል ገጻቸው ላይ አካፍለዋል። የሰው ወንድም እሳት በነደደ ቁጥር አብረን የምናነድ ከሆነ ለህዝባችን መፍትሄ ሳይሆን የባሰ ቀውስ ያመጣል። አድማ መጥራቱ ማንን እየጎዳ እንደሆነ የተረዳን አይመስለኝም። ከስሜታዊነት ወጥተን በተቻለ መጠን እየተደጋገፍን የምንሰራበት መስመር ቢኖርና ዘለቄታዊ በሆኑ መፍትሄዎች ላይ ትኩረት ቢሰጥ የተሻለ ይሆናል ብለዋል። ከድር እንድሪስ የተባሉ ሌላ ግለሰብ በበኩላቸው በሞቱት ወገኖቻችን ደም ቁማሪቁም ምንም አይነት አድማ የሚባል የለም ህዝብ በራሱ ተነሳሽነትና ጥያቄ እንጂ ለፖለቲካ ቁማርተኞች ተብሎ የሚደረግ አድማ የለም ሲሉ ጠጠር ያለ መልእክት አስተላልፈዋል። ወደ ሁለተኛው ርዕሰ ጉዳይ ስንሻገር ጫልቱ ታከለ እንደገና ታስራለች። ከዚህ ቀደም በተለያዩ ጊዜያት ለሁለት ጊዜ ታስራ የተፈታቸው ጫልቱ በሆሮ ጉድሩ ወለጋ የሻምቡ ከተማ ከሚገኘው የቤተሰቦቿ መኖሪያ ቤት በጸጥታ ኃይሎች መወሰዷን የቅርብ ሰዎች ለዲደብሊው ተናግረዋል። በምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልል የተከሰተውን ግጭት ለመከላከል የተቋቋመው ኮማንድ ፖስት እንዳስታወቀው በሰዎች ሞትና መፈናቀል የተጠረጠሩ 171 ግለሰቦች የሆሮ ጉድሩ ዞንን ጨምሮ በምዕራብ ኢትዮጵያ የተለያዩ አካባቢዎች በቁጥጥር ስራ አውሏል። የኦሮሚያን ፖለቲካ በቅርበት የሚከታተለው ገረሱ ቱፋ ታዲያ በጉዳዩ ላይ አስተያየት ሰጥቷል። ገረሱ ለረጅም ጊዜ በእስር ሲሰቃዩ የነበሩ እንደነ ጫልቱ ታከለ አይነት ሰዎችን ምክንያቱ ባልተብራራ ሁኔታ ማሰሩ ያለውን የለውጥ ተስፋ ላይ መጥፎ ጥላ ያጥላል። ስለዚህ መንግስት በፍጥነት የእርምት እርምጃ መውሰድ ይጠበቅበታል ብሏል። አፈንዲ ሙተቂ በበኩሉ ይህች ልጅ በሀሰት ክስ ስለታሰረችባቸው አመታት ካሳ ሊከፈላት ይገባ ነበር፣ እርሷን ማሰር የግፍ ግፍ ነው። ዘግቼ እንዳረጋገጥኩት ደግሞ ከጫለቱ ጋር በንቲ ታከለ የተባለ ወንድሟ ታስሯል። ይህ ልጅ በ1996 ዓ ም ከአዲስ አበባ ዩኒቨርሲቲ ከተባረሩት 360 የኦሮሞ ተማሪዎች አንዱ ነው። ከዚያ ወዲህም ኦነግ ነህ እየተባለ ሲታሰርና ሲፈታ ኖሯል። በንቲ በነቀምቴ የሚገኘው የሪፍት ቫሊ ዩኒቨርሲቲ መምህር ነው። እነሆ ዘመን ከተቀየረ በኋላ ኦነግነህ ተብሎ ታስሯል። ክቡር ዶክተር አብይና ክቡር አቶ ለማ ከዚህ በኋላ አንድም የኦሮሞ ልጅ በኦነግ ስም አይታሰርም ብላችሁ ቃል ገብታችሁ አልነበረምን? ይኸውና በርካታ የኦሮሞ ልጆች የኦነግ አባላትና ደጋፊዎች ናችሁ ተብለው እየታሰሩ ነው። የሚገርመው ነገር ጫልቱ በሶሻል ሚዲያ ተሳትፏ በጣም ቁጥብ፣ ሰላም ፈላጊና ሞዴሬት ከሚባሉት አንዷ መሆኗ ነው ብሏል። አድማጮች የዛሬ መሰናዷችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። ጠና ይስጥልኝ።